ጤናና አካባቢ በኢቱሪ ግዛት ዴሞክራቲክ ሪፐብሊክ ኮንጎ ውስጥ ከጎርጎሮሳይ 2014 ታህሳስ ወር እስከ 2015 ነሐሴ ወር ድረስ 1029 ሰዎች ምንነቱ በውል ያልታወቀ በሽታ ስላጋጠማቸው በአካባቢው ወደሚንቀሳቀስ መንግስታዊ ያልሆነ ድርጅት የሕክምና ጣቢያ ተወሰዱ። ለሰዎቹ የሕክምና እርዳታውን ለመስጠት የሞከረው ድንበር የለሽ የሐኪሞች ድርጅት ሲሆን ታማሚዎቹ ላይ ከሚታየው ምልክት በመነሳት የሕክምና ባለሙያዎቹ በመጀመሪያ የገመቱት ማጅራት ገትር የሚባለውን ህመም ነበር። አንድ ሳምንት ከፈጀ ጥልቅ ምርመራና ክትትል በኋላ የችግሩ ምንነት ግልጽ ሆነላቸው። ህመሙን ያስከተለው ትክክለኛ ያልሆነ መድኃኒትን መውሰድ መሆኑም ተረጋገጠ። በዚህ ምክንያትም ከአምስት አመት በታች የሆኑ አምስት ልጆችን ጨምሮ 11 ሰዎች ሞቱ። ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምንሰነበታችሁ፣ ለታማሚዎች ፍቱን መፍትሄ የሚሰጡ መድኃኒቶች ገበያ ላይ እንደሚገኙ ሁሉ የጤና እክልና ሌላ ጣጣ የሚያስከትሉ የሀሰት መድኃኒቶችም በየቦታው እንደሚሸጡ በየጊዜው ይነገራል። ችግሩ በተለይ በደሀ ሀገራት አብዛኛውም በአፍሪቃ እንደሚጠና ነው ጉዳዩም በቅርበት የሚከታተሉ ባለሙያዎች የሚያመላክቱት ዝርዝር መረጃዎችን ለመቃኘት ለጥቂት ደቂቃዎች አብራችሁን ቆዩ። የሐሰት መድኃኒቶች ለገበያ መቅረባቸውን አስመልክቶ የዓለም የጤና ድርጅት በጎርጎሮሳዊ 2013 ዓ ም ያካሄደው ቅኝት እንደሚያሳየው የጥራት ደረጃቸው ዝቅተኛ የሆነ ወይም ደግሞ የሐሰት መድኃኒቶችን በገበያ ላይ ማግኘት ለብዙዎች እንግዳ ነገር አይደለም። እንደ ዓለም የጤና ድርጅት መረጃ ይህ ችግር የተወሰኑ ሀገራትን ብቻ የሚመለከት አይደለም ነገር ግን በአፍሪቃ ሀገራት ላይ ይጠናል። ድርጅቱ ለዚሁ ጉዳይ መረጃዎችን በሚያሰባስብበት ሂደት አርባ ሁለት በመቶውን ያገኘው ከአፍሪቃ ሀገራት መሆኑን በግልጽ አመልክቷል። በዚህ ምክንያትም ማስጠንቀቂያዎችን ካስተላለፈባቸው አስራ ሶስት ሀገራት አስራ አንዱ አፍሪቃና አካባቢዋ ያሉ ሀገራት መሆናቸውንም አስታውቋል። በአለም የጤና ድርጅት ውስጥ እንዲህ ያሉ መረጃዎች በቀጥታ የሚመለከታቸው ፕሬነት ብርዲሎን ስቲቭ የዚህን ምክንያት በሚገባ ያውቁታል። የጥራት ደረጃቸው ዝቅተኛ የሆነና የሐሰት መድኃኒቶችን የማምረቱ ጉዳይ በአጠቃላይ ትክክለኛ መድኃኒቶችን የማግኘት እድል አለመኖር፣ መጥፎ አስተዳደር ወይም ደካማ የቴክኒክ አቅም የሚያመጣው ጣጣ ነው። ስለ ደካማ የቴክኒክ አቅም ስናወራ የቴክኒክ አቅም ድክመት በበርካታ አቅጣጫ መኖሩን መገንዘብ ያስፈልጋል። የግድ ብሔራዊ የመድኃኒት ቁጥጥር አቅምን ብቻ ማለት አይደለም። ስለዚህም እነዚያ ደ ሀገራት በዚህ ሁኔታ ዋነኛ ተጎጂ ይሆናሉ። በዚያም ላይ ደረጃቸውን ያልጠበቁና የሐሰት የመድኃኒት ምርቶች አብዛኛውን ጊዜ እንዲህ ባሉት አጋጣሚዎች ማለትም በመጥፎ አስተዳደርና ደካማ ቴክኒክ አቅም እንደዚሁም በተዘጉ የአቅርቦ ትክክሎች ምክንያት ይገናኛሉ። አንዳንዴም ከዚህ ውጭ ሊከሰቱ እንደሚችሉ ምሙን ነው። እንዲህ ያሉት ነገሮችም በአብዛኛው የሚጎዱት ብዙሀኑን የአፍሪቃ ሀገራት ጨምሮ ዝቅተኛና መካከለኛ ገቢ ያላቸውን ሀገራት መሆኑንም አጽንኦት ይሰጣሉ። አቶ ጳውሎስ ኃይለ አባይሩ እዚህ ጀርመን ድሬዝደን ከተማ የመድኃኒት መሸጫ ወይም ፋርማሲ ባለቤት ናቸው። ሶስተኛው ዓለም የሚባሉት ሀገራት እንዲህ ላለው የተሳሳተ የመድኃኒት ገበያ የመጋለጣቸው መንስኤ በማለት ስቲቭ የገለጹትን ያጠናክራሉ። የኤሮጳ አሜሪካ ሀገሮች እንኳን ይህን ያህል አያጋጥምም። አልፎ አልፎ ነው የሚያጋጥመው። ደግሞ ቢያጋጥም ለትንሽ ጊዜ ነው እንጂ ከትንሽ ጊዜ በኋላ ይታወቃል፣ ፖሊሲ ሆነ መድኃኒት መሆኑ። ለሶስተኛ ዓለም ሀገሮች ግን አንደኛ ነገር የኮስት ጉዳይ ነው ሶስተኛ ልም ሀገሮች በተቻለ መጠን ቺፕ መድኃኒት ማስገባት ስለሚፈልጉ ርካሽ ማለቶት ነው ያው ነገሩ ማማወቅ ችግር ይሆናል ማለት ነው። ሁለተኛ ካፓሲቲውም የላቸውም። አብዛኞቹ ሀገሮች መድኃኒቶቹን መርምሮ ትክክለኛ መሆናቸውን አለመሆናቸውን ለማወቅ ያስቸግራቸዋል። ስለዚህ በዚህ ምክንያት ብዙ ጊዜ ይህን ነገር የሚገጥመው ወደ ሶስተኛ ዓለም ሀገሮች ነው። የገንዘብ ጥያቄ ስለሆነ እሱ ላይ ነው እንጂ በደንብ ላቦራቶሪ ተከፍቶ ከሁሉም ሳምፕል እየተወሰደ ቢመረመር ይሄ ነገር ይቀንሳል፣ ወይም በጣም ዝቅ ይላል ማለት ነው። እንደው ጀርመን ውስጥ ያጋጠመበት ጊዜ እርስዎ ትዝ የሚልዎት? ጀርመን አሁን በቅርብ ጊዜ ዛሬ ሶስት አራት ወር የካንሰር መድኃኒት በጣም ውድ የሆነ ፎልስ መድኃኒት ገበያ ላይ ውሎ ነበር፣ ግን ከሁለት ሶስት ሳምንት በኋላ ታውቆ በሙሉ መድኃኒቶቹ ተሰብስበው ላቦራቶሪ እንዲገቡ ተደርጎ ያው ከገበያ ወጥቷል ማለት ነው። የዛሬ አንድ ሁለት ዓመትም አንድ የሆነ መድኃኒት እንደዚህ አጋጥሞ ነበር። ግን በዚህ ሀገር ያው ቁጥጥሩም ከበድ ያለ ስለሆነ ይህን ያህል አያጋጥም ማለት ይቻላል። አልፎ አልፎ በሶስት አራት ዓመት አንድ ጊዜ ቢገጥም እሱም በአጭር ጊዜ ውስጥ ተገኝቶ ወዲያው ሜጀር ስለሚወሰድበት ይህን ያህል አይገጥምም። ያለውን የቁጥጥር ጥንካሬ መሰረት በማድረግ እንዲህ ይበሉ እንጂ አቶ ጳውሎስ ሰዎች በርካሽ ዋጋ ለማግኘት ሲሉ መድኃኒቶችን በሚገዙባቸው የተለያዩ መንገዶች ምክንያት የተሳሳቱትም ሆነ የጥራት ደረጃቸው የወረደ ኪኒኖችን አያገኙም ማለት አይደለም። እንዴትነቱን ባለሙያው ያስረዳሉ። አንዳንድ ሰው አሁን መድኃኒት በኢንተርኔት በኩል ያዛል ከሌላም ከሌላ አቅጣጫ ካገኘ ያው ጥራቱ የተጠበቀ ላይሆን ይችላል። ኢንተርኔትማ ምንም ጋራንቲ የለሽም። ኦኬ ዋጋው ትንሽ ሊቀንስ ይችላል። ግን አንደኛ ነገር አሁን ለምሳሌ እዚህ ሀገር አንድ የተሳሳተ መድኃኒት ቢሰጥ ወይም ኳሊቲው ዝቅ ያለ መድኃኒት ቢሸጥ ፋርማሲው ይጠየቃል፣ ባለ ፋርማሲ ተጠያቂ ነው። ከዛም አልፎ ግሮሲቱ ይጠየቃል፣ ከዛም አልፎ ኢንዱስትሪው ይጠየቃል። በኢንተርኔት ከጠየቀች ግን አንደኛ ነገር እነዚህ ሰዎች አድራሻ እንኳን ትክክለኛ አድራሻ የላቸው ሰዎች ናቸው። እነሱ ይሸጣሉ፣ አንድ ነገር ሲገኝ የሚጠየቅም ሰው የለም። ስለዚህ ዋጋው ዝቅ ስላለ ብቻ ተብሎ እነዚህ ነገሮች ከመግዛት ሰው ቢቆጠብ ጥሩ ይመስለኛል። ሰዎችን እንዲህ ያሉ መድኃኒቶች እንዲጠቀሙ የሚገፋፋው የዋጋ ውድነት ጉዳይ መሆኑንም ሳይጠቅሶ አላለፉም። አቶ ጳውሎስ ሴራሊዮን ውስጥ የመድኃኒት ተቋም ኃላፊ የሆኑት ዊልትሽር ጆንሰን በበኩላቸው ተመሳሳይ ነገር ታዝበዋል። ከሰሐራ በስተደቡብ ባሉት ሀገራት ይላሉ ጆንሰን፣ ድህነቱ ሰዎች በርካሽ ዋጋ የሚገኘውን መድኃኒት እንዲመርጡ ግድ ብሏቸዋል። ደረጃቸው የወረደና የሐሰት መድኃኒቶች በዓለም ላይ ሊገኙ የቻሉበት በርካታ ምክንያት አለ። የዚህ ሁሉ መሠረት ግን በቀላሉ ገንዘብ ለማግኘት ሲሉ ለሰው ሕይወት ደንታ የሌላቸው ወገኖች መኖራቸው ነው። በዚያም ላይ ይህንን የሚያባብሱ ሌሎች መንስኤዎችም አሉ። ደካማ ሕጎች፣ ደካማ ሕግ አስፈጻሚዎች፣ እንዲሁም መድኃኒት የማግኘት እድል መጥበብ፣ በዋነኝነት ደግሞ ድህነት በምክንያትነት ይጠቀሳሉ። ምክንያቱም በተለይ ከሰሃራ በስተደቡብ በማደግ ላይ ባሉ ሀገራት ሰዎች ጤናቸውን ለመጠበቅ ርካሽ መድኃኒቶችን የመምረጥ አዝማሚያ አለ። ይህንኑ የመድኃኒት ጥራት ጉዳይ መሰረት በማድረግ የዓለም የጤና ድርጅት የአንድ መቶ ግለሰቦችን ጉዳይ ለመመርመር ሞክሯል። ያገኘው ውጤት ታዲያ ስጋትን የሚያስከትል ነው የሆነው። ድርጅቱ ከዚህ ጥናት ተነስቶም ዝቅተኛና መካከለኛ ገቢ ባላቸው ሀገራት ከሚገኙ መድኃኒቶች በአማካኝ አስር ነጥብ አምስት በመቶ የሚሆኑት የጥራት ደረጃቸው የወረደ ወይም የሐሰት መድኃኒቶች እንደሆኑ አመላክቷል። ጥናቱ እንደሚለውም አብዛኛውን ጊዜ እንዲህ ያለው ችግር የሚያጋጥመው በወባ መድኃኒትና አንቲባዮቲክ በሚባሉት መድኃኒቶች ሲሆን የከፋ መዘዝም አላቸው። በመሰረቱ ወባም ሆነ በባክቴሪያ ምክንያት በልጅነት የሚመጣው የሳምባ ምች ትክክለኛው ሕክምና እስከተገኘ ድረስ ሊፈወሱ የሚችሉ የጤና ችግሮች መሆናቸው ከተረጋገጠ ረዥም ጊዜያት ተቆጥረዋል። ነገር ግን በእነዚህ የጥራት ደረጃቸው ዝቅተኛ በሆነና በሐሰት መድኃኒቶች ምክንያት በየዓመቱ በወባ በሽታ 267ሺህ እንዲሁም እንደ ሳምባ ምች ባሉ ሌሎች ልጆችን የሚያጠቁ ህመሞች 2ሺ225 ህጻናት ከሰሐራ በስተደቡብ በሚገኙ ሀገራት እንደ ዋዛ ህይወታቸው ይቀጠፋል። የዓለም የጤና ድርጅትም ሆነ የዘርፉ ባለሙያዎች እንደሚጠቁሙት ጥራታቸው ዝቅተኛ የሆነና የሐሰት መድኃኒቶች የሚመጡት በአብዛኛው ከቻይናና ከህንድ ነው። የአፍሪቃ ሀገራትን ጨምሮ ብዙዎቹ መንግስታት ይህን የሚከታተሉበትና የሚቆጣጠሩበትን መንገድ ዘርግተው እንደሚንቀሳቀሱ ይናገራሉ። ይህን ችግር መከላከል የሚቻልበት ብቸኛው መንገድም ይኸው ጠንካራ ቁጥጥር መሆኑ ይታመናል። አቶ ጳውሎስ እንደሚሉት እዚህ ጀርመን ሀገር በብሔራዊ ደረጃ ብቻ ሳይሆን በየመዳኒት መሸጫው ቁጥጥሩ ጥብቅ ነው ኖርማሊ ጀርመን ሀገር እንኳን ጠላት የለው ለመሸጥ በጣም ከባድ ነው ምክንያቱም ቁጥጥሩ ከበድ ያለ ስለሆነ ከሌላ ቦታ አምጥቶ ዝም ብሎ መሸጥ አይቻልም እኛ ለምሳሌ አሁን እዚህ ስንሰራ እኔ መድኃኒት ሳዝ በቀን አትሊስት ከመጣ መድኃኒት አንዱን ያወጣሁ እንደ ሳምፕል መመርመር አለብኝ የግሮሲስቱም ማለት የግሮስ አንድል ጀርመኖች የሚሉት እሱም ሲሸጥ እንደኛ ልክ ሳምፕል ያወጣ መመርመር አለበት እንደ አንድ ጥርጣሬ ወይ ምናምን ቢገጥም ሴንትራል ላቦራቶሪ የሚባል የጀርመን ሀገር ፋርማሲስቶች በሙሉ ባለቤትነት የሆነ ኦርጋናይዜሽን ፍራንክፈርት አጠገብ ያለ ወደዛ ይላክና መድኃኒቶች ተመርምረው ጥራታቸው ይነገራል ማለት ነው። የዓለም የጤና ድርጅት ጥራት የሌላቸውን መድኃኒቶች ከገበያ ለማጥፋት ወሳኙ የመንግስታት ጥንቃቄ ብቻ ሳይሆን ከታች ያለው የሕብረተሰብ ክፍል ተገቢው መረጃ እንዲኖረው ማድረግ መሆኑን ያሳስባል። ከምንም በላይ እንዲህ ያሉ መድኃኒቶችን መጠቀም የሚያስከትለውን የጤና ጠንቅ መረዳቱ ሰዎችን ለርካሽ ዋጋው ሲሉ የተሳሳተውን መድኃኒት ከማይሆን ቦታ ከመግዛት እንዲቆጠቡ እንደሚያደርጋቸውም ያመለክታል። አድማጮች የመድኃኒት ቁጥጥርን አስመልክቶ የጀርመንን ተሞክሮ ያጋሩንን የመድኃኒት ሽያጭ ባለሙያ ከልብ እያመሰገንን ለዕለቱ ያልነውም በዚሁ አበቃን። ለመሆኑ እርስዎ ስለ መድኃኒት ጥራት ተጨንቀው ያውቃሉ? ሀሳቡንም ሆነ ጥቆማውን ያካፍሉን። ሸዋ እየለገሰ ነኝ። ሰላም ሁኑ።